አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራት የዞን ዘጠኝ አምደኞች ና ጋዜጠኞች ክሳቸው እንዲነሳና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ጠየቀ። በመጻፋቸው ብቻ የረዥም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለ በቂ ምክንያት ነው ና የታሰሩት ፍርድ ቤቱ ክሳቸውን ውድቅ አድርጎ በነጻ ላይ ያሰናብታቸው ይገባል ነው ያለው ድንበር የለሽ የጋዜጠኞች ቡድን። they were arrested in 2014 under the anti-terrorism law ለሰብአዊ መብት ከቆሙ ዓለም አቀፍ ድርጅቶች ጋር ሰርታችኋልና የገንዘብ ድጋፍም አግኝታችኋል በሚል ተወንጅለው በ2014 ዓ.ም የታሰሩት በኢትዮጵያ የጸረ ሽብር ሕግ ነው ገና ከ10 እስከ 15 ዓመት እስር ሊጠብቃቸው ይችላል። ከወራት በፊት ከተለቀቁት ሁለት አጋሮቻቸው እና ሌሎች ሶስት ጋዜጠኞች ጋርም ጉዳያቸው የተለየበት ነገር አልተደረገም ነው ያሉት። ማርጎ ዩኤን የቡድኑ ባልደረባ ናቸው። በሽብር ተወንጅለው ጉዳያቸው በነገው እለት ለ37 ሰባተኛ ጊዜ የሚታየው አራቱ አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው።